በጠለምት ወረዳ አስር ሰዎች በመሬት ናዳ መሞታቸውን አስተዳደሩ አስታወቀ። በሰሜን ጎንደር ዞን በጠለምት ወረዳ አብና ቀበሌ ባለፈው ሳምንት አርብና ቅዳሜ በጣለ ከባድ ዝናብ የተነሳ በተከሰተው የመሬት ናዳ አስር ሰዎች መሞታቸውን የዞኑ አስተዳደር አስታውቋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ሰላም ይሁን ሙላት ለአሜሪካ ድምፅ እንደተናገሩት ከሞት አደጋው በተጨማሪ ከሁለት ሺህ በላይ ሰዎች ከአካባቢያቸው መፈናቀላቸውን እንዲሁም በቤት እንስሳትና በሰብል ላይ ጉዳት መድረሱን ገልጸዋል። አስቴር ምስጋናው ዘገባውን ታሰማናለች። በአማራ ክልል የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ሰላም ይሁን ሙላት ዛሬ ለአሜሪካ ድምጽ እንደተናገሩት በዞኑ በጠለምት ወረዳ አብና በተባለ ቀበሌ ባለፈው ሳምንት አርብ ነሐሴ 17ና ቅዳሜ ነሐሴ 18 2016 ዓ.ም በጣለው ከባድ ዝናብ ምክንያት የደረሰው የመሬት ናዳ በሰው ህይወትና በንብረት ላይ ጉዳት አድርሷል። የመሬት ናዳ አደጋው በሺዎች የሚቆጠሩ ሰዎችንም አፈናቅሏል ብለዋል አቶ ሰላም ይሁን ሰዎች ህይወታቸው አልፏል። ከፍተኛ ቁጥር የሚይዘው ተለምትረው ወደ ስምንት የሚሆኑ ዜጎች እነሱን አሁን ወደ ሕክምና የማጓጓዝ ስራስ በሀገሪቱ በቀጣይ አስር ቀናት ውስጥ ከመደበኛ በላይ መጠን ያለው ዝናብ ይጠበቃል ያሉት የብሔራዊ ሜቲዎሮሎጂ ኢንስቲትዩት የሜቲዎሮሎጂ ትንበያና ቅድሚያ ማስጠንቀቂያ ምርመራ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በቀጣዮቹ ሁለት ወራትም ከባድ እንደሚሆኑ ለአሜሪካ ድምጽ ገልጸዋል። አንድ መቶ ሰማንያ በሚደርሱ የሀገራችን አካባቢዎች ላይ በአራት ሰዓት ከሰላሳ ሚሊሜትር እስከ አንድ መቶ አስራ ስምንት ሚሊሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸውም የሀገራችን አካባቢዎች አሉ ማለት ነው። እንግዲህ በሚቀጥሉት አስር ቀናትና በቀሪዎቹ ሁለት የክረምት ወራትም ከደቡባዊ ሕንድ ውቅያኖስና ከአትላንቲክ ውቅያኖስ ላይ በመነሳት ወደ ሀገራችን የሚገባ እርጥበት አዘል የአየር ሁኔታ በተመሳይ ሁኔታ ቀጣይነት ሊኖረው እንደሚችል ነ የትንበያ መረጃዎቻችን የሚጠቁሙት ከአማራ ክልል የሰሜንና ደቡብ ወሎ ዞኖች፣ የሰሜን ሸዋ ዞኖች፣ የጎንደር ዞኖችና እና እንደዚህ የጎጃም ዞኖች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል። በተለይ ጣና ዙሪያ ወ በአባይ ተፋሰስ አካባቢዎች ላይ በፎገራ ዙሪያ አካባቢዎች ላይ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለይም የሚኖረው ዝናብ ወደ ቅዞታዊ ጎርፍ እንዳይቀየር የጎርፍ ተጋላጭ በሆኑ አካባቢዎች ሰዎቹ ያስፈላጊ ጥንቃቄ ማድረግ ያስፈልጋል። ስለሆነም የሚኖረው የዝናብ መጠንና ስርጭት ደግሞ በግብርና ላይ እንደዚህ ተጽዕኖ እንዳያመጣ አርሶ አደሩ በእርሻ ማሳዎች አካባቢ አስፈላጊ የሆኑ የውሃ ማፋሰሻ ወይም ደግሞ ማንጣፊያ ቦዮችን በአግባቡ በማዘጋጀት ተጽዕኖዎችን መቀነስ ይቻላል ማለት ነው። በአጠቃላይ ግን በሚቀጥሉት አስር ቀናት ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይስተዋላል። የጠለምት ወረዳ አስተዳዳሪ አቶ ጋሻው እንግዳው በበኩላቸው የአብና አጎራባች በሆነ ሌላ ቀበሌ ባለፈው ነሐሴ 12 2016 ዓ. ዓ.ም ከመደበኛ መጠን በላይ በሆነ ዝናብ ሳቢያ በተከሰተው የመሬት ናድ አደጋ ተጨማሪ ሰዎች መሞታቸውን አስታውቀዋል። አብና ላይ በኖላም በሚባለው ቦታ 17 አርብ የሶስቱን ሰዎች ሕይወት በመጠፉ ምክንያት በ18 ቅዳሜ 2 ሰዓት ጀምሮ አንደኛዋ ሴት ልጅ ነበረ። አስከሬን መውጣት የነበረው የሁለቱ አስከሬን በመቅረቱ ምክንያት ያው ተጨማሪ ሰዎች ያን አስከሬን ለማውጣት በፍለጋ ላይ እያሉ ተጨማሪ ሰባት ሰዎችን ነው እንደገና መሬቱ ተንሸራጥቶ ያዋጣቸው ማለት ነው። በጠቅላላ ወደ አስር ሰው ነው የተዋጠው። ከዚህ ውስጥ አራቶቹ አስከሬናቸው ወጥቷል። ሌሎች ስድስቶቹ እስካሁን አስከሬኑ አልወጣም። በተጨባጭ በሶስት ሌሎች ቀበሌዎች ደረባ የሚባል ቀበሌ ያለ አራት ቤተሰቦች ሙሉ በሙሉ ተደምስሰው በዛ መንገድ ህይወታቸው እንዲያልፍ፣ ሌላ ተጨማሪ አገጣ የሚባል ቀበሌ ደግሞ አለ አንድ፣ እግሊበና ቀበሌ አንድ። በድምሩ ከአስራ ስድስት በላይ ሰዎችን ነው ህይወታቸውን የቀጠፈው ማለት ነው ይሄ መንሸራተት እነዚህ አስራ ሁለት አካባቢ ጀምሮ ነው ዝናቡ ከባድ ስለነበር በዛ ምክንያት የሞቱት በጠቅላላ የአካባቢው አምስት የሚሆኑ ጎጦችን እንዲህ አይነት ችግሮች ሊከሰቱ የሚችሉ መሆኑን የሚያሳይ ምልክቶች አሉ እና ከዚህ እነዚህ አምስት ጎጦች ላይ የሚገኙ ማህበረሰቦችን ወደ ታች ወደ ሌላ ቦታ በሰው ነው እያደረግ ያለ ነው። በሶስት ቀበሌዎችም እንደዚህ አይነት ጉዳዮች እየተከሰተ መሆኑን መረጃው ደርሶናል። የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ሰላም ይሁን ሙላት አክለው በተያዘው ክረምት ብቻ በጠለምት ባድርቃይ፣ በበየዳና በጃና ሞራ ወረዳዎች ተጨማሪ ሰዎች በመሬት ናዳ አደጋዎች መሞታቸውን አስረድተዋል። መሬት መሰራትና በናዳ በዞናችን ባሉን አራት ወረዳዎች ወደ ሀያ ሶስት ሰው ህይወታቸው አልፏል። ከዚህ ውስጥ ከፍተኛውን ቁጥር የሚይዘው ጠለምት ነው፣ በየዳ አዳርቃይ፣ አራተኛው ጃናሞራ ወረዳ ናቸው። በጥቅሉ ሁለት ሺ ዘጠኝ መቶ በላይ የሚሆኑ የህብረተሰብ ክፍሎች በእነዚህ ወረዳዎች ተፈናቅለው ወደ አጎራባች ቀበሌና ወረዳዎች የመጡበት ሄት ነው ያለ እንስሳት አኳያት በከፍተኛ ቁጥር ወደ ሶስት መቶ አስራ ሁለት የሚያክል እንስሳቶች የተለያዩ እንስሳቶች ያው ሙተዋል። በተለይ የተዘሩ ማሳዎችን ጭምት ወደ አንድ ሰባት መቶ ሰባ አምስት ነጥብ አምስት ሄክታር በከፍተኛ ጉዳት የደረሰበት ሂደትን ያለ በእነዚህ ወረዳዎች። በዘንድሮ ክረምት በመላ ሀገሪቱ እየጣለ ያለው ከመደበኛ መጠን በላይ የሆነ ዝናብ በተለያዩ አካባቢዎች እያስከተላቸው በሚገኙ የመሬት ናድ አደጋዎች በሰዎች ህይወትና በንብረት ላይ ጉዳት እያደረሱ መሆናቸውን መዘገባችን ይታወሳል። በደቡብ ኢትዮጵያ ክልል በጎፋ ዞን ገዜ ጎፋ ወረዳ ባለፈው ሐምሌ ወር የተከሰተውንና የ249 ሰዎች ህይወት ያለፈበት የመሬት መንሸራተት አደጋ እስካሁን በመሰል አደጋዎች ከደረሱ ጉዳቶች ከፍ ተኛው የሞት ቁጥር የተመዘገበበት ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በምህጻሩ ዩኤን ኦቻ በወቅቱ ባወጣው መግለጫ በጎፋ ዞን ገዜ ጎፋ ወረዳ በአደጋው ብቻ 257 ሰዎች መሞታቸውን ማስታወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።